ባለፈው ሳምንት የፌዴሬሽን ምክር ቤት ስድስተኛው አገር አቀፍ ምርጫ እስኪከናወን ያለው መንግስት በስልጣን ላይ እንዲቆይ ያስተላለፈው ውሳኔ ፖለቲካዊ ነው ሲል ባልደራስ ለእውነተኛ ዴሞክራሲ የተሰኘው ፓርቲ ከሰሰ። ከመስከረም 302013 በኋላ ሰላማዊ ሰልፍ እንደሚጠራም አስታውቋል። ፓርቲው ይህን በተመለከተ ባወጣው መግለጫ የፌዴሬሽን ምክር ቤት ሰኔ 3 2012 ዓ ም ያሳለፈው ውሳኔ በህግ ትርጉም ሽፋን የፖለቲካ ውሳኔ የተሰጠበት ሂደት ነው ሲል የምክር ቤቱን ውሳኔ ነቅፏል መለስካቸው አማሃ ዝርዝራለሁ በምክር ቤቱ ውሳኔ ላይ የፓርቲው ስራ አስፈጻሚ ሰፊ ክርክር እንዳደረገ የሚያስታውሰው መግለጫ የፌዴሬሽን ምክር ቤት ሰኔ 3 ቀን 2012 ዓ ም ያሳለፈው ውሳኔ በህግ ትርጉም ሽፋን የፖለቲካ ውሳኔ የተሰጠበት ሂደት ነው ሲል የምክር ቤቱን ውሳኔ ይነቅፋል አክሎም ከመነሻው ገዢው ፓርቲ ለሀገራችን የሚጠቅም አማራጭ ያላቸውን የፖለቲካ ፓርቲዎች ሙሉ በሙሉ ከሂደቱና ከውሳኔው አግሏል ሲልም ያማርራል። ውሳኔው የተሰጠውም የስርዓቱ መጠቀሚያ ነው ባለው የህገ መንግሥት ጉዳዮች አጣሪ ጉባኤና ለአዲስ አበባና ለድሬዳዋ ውክልና በነፈገው ፌዴሬሽን ምክር ቤት ብቻ መሆኑን ይናገራል። በባልደራስ አስተያየት ይህ ውሳኔ ሀገሪቱ ያለችበትን ውስብስብ ወቅታዊ ሁኔታ ያላገነዘበና በቀጣይም ከባድ አደጋ የሚጋብዝ አካሄድ ነው። ቪኦኤ ይህ የፓርቲው ግንዛቤ በምን መሠረት ላይ የቆመ እንደሆነ እንዲያስረዳ የባልደራስ ለእውነተኛ ዴሞክራሲ ፓርቲን ሊቀመንበር አቶ እስክንድር ነጋን ጠይቆት ነበረ። ፌዴሬሽን ምክር ቤት የህግ ትርጉም እንዲሰጥ አሳቀርቦለት ሳይቀጥል ሰላም ካበቃ ካበቃ በኋላ ስልጣኑ ሳይገደብ እንዳልተወሰነ ጊዜ በስልጣን እንዲቀጥል የሚያደርግ ነው። ይሄ ደግሞ ሀገራችን ከህዋት ውድቀት በኋላ የጀመረውን የሽግግር ሂደት ለዲሞክራሲያዊ ስርዓት የምናደርገውን ሂደት ፈጽሞ ሙሉ ለሙሉ የሚያጠፋ፣ ሂደቱ ብዙ ችግሮች ያሉበት ነው። ግን ሙሉ ለሙሉ የነበሩ ተስፋ አጨለመም ነበር። ግን አሁን በዚህ መንገድ ከመጨረሻ የሚቀጥል ከሆነ ተስፋ ሙሉ ለሙሉ የሚያጨልም እና በዚህ ሁኔታ ሀገርን ሰላም ሰር ማድረግ አይቻልም። ከዚ ፓርቲ ላለፉት ሰላሳ አመታት ሀገሪቷን በበላይነት ባስተዳደረበት በገዛበት መንገድ ሊቀጥል አይችልም እና እንደ ሀገር ከከፍተኛ ኪሳራ ላይ ከፍተኛ ጉዳት ላይ እንወድቃለን የሚል ባልደራስ፣ በወጣው መግለጫ የመፍትሄ ሀሳቦች ያላቸውንም ደርድረዋል። ሁሉን ኃይሎች ያላቸውን አካላት ያሳተፈ መፍትሄ አፈላላጊ ጉባኤ እንዲካሄድ የባለሙያዎች ባላደራ መንግሥት እንዲቋቋም የሚሉና የመሳሰሉ ነጥቦች በመፍትሄ ሐሳቡ ላይ ተመልክተዋል። መንግሥት በያዘው መንገድ የሚቀጥል ከሆነ ግን ከመስከረም 30 2013 በኋላ ሰላማዊ ሰልፍ እንደሚጠራ ባልደራት ያስጠነቅቃል። የሰላማዊ ሰልፉ ጊዜ በግልጽ ለምን አልተቀመጠም የሚል ጥያቄ ለሊቀመንበሩ ለእስክንድር ነጋ ቀርቦለታል። በፊት ገዢ ፓርቲ አሁን ያሳልፈውን ውሳኔ በጥሞና መርምሮ ማሻሻያ ያደርጋል የሚል ነው። ለዛ ጊዜ የሚሰጠው ፈልጋል ብዙ መፍትሄ ሀሳብ ብለን በቀርብነ ውስጥም በውጭ ለሚኖሩ ኢትዮጵያውያን ትውጫ ኢትዮጵያውያን፣ ለአለም አቀፉ ማህበረሰብ ሊማገር ነገር ያለው ህዝብ ሊማጽ ነው እንዲመክረው ጥሪ ያቅርበናል። ስለዚህ እስከዛ ድረስ መጠበቅ አለብን። አ ይህንን ተማጽኖ ይህንን ምክር ከሆነ ግን ዝም ብለን እጃችን መጣጥፍን አለና ሰው አይገባም። እንግዲህ ምንድን ነው ያሰብነው? ከዛ በኋላ መቼ ነው ሰላማዊ ሰልፍ አስበነው መቼ ይደረግ የሚለው እዛም ላይ ቅድመ ሁኔታዎች አስቀምጠናል። የመጀመሪያው ቅድመ ሁኔታ ምንድን ነው? የኮሮና ወረርሽኝ ሰላማዊ ሰልፍ በመደረጉ የሚስፋፋበት ሁኔታ መኖር የለም የሚልም ቅድመ ሁኔታ አስቀምጠናል። ስለዚህ ሰላማዊ ሰልፍ የሚደረገው የኮሮና ወረርሽኝ አደጋ በቀነሰበት ሁኔታ፣ ሙሉ ለሙሉ እንኳን ባይጠፋ ከፍተኛ አደጋ ሊያደርስ በማይችልበት ሁኔታ መሆን አለበት። ይሄንም ማናጋት የሚፈልጉ ጽንፈኛ ኃይሎች አሉ። እነሱም አጋጣሚውን እንዳይጠቀሙበት ቀዳዳ በማይከፍት መንገድ መሆን አለበት ብለን አስቀምጠናል። ጠቅላይ ሚኒስትር አብይ አህመድ ሰኔ አንድ ቀን ሁለት ሺ አስራ ሁለት ዓ ም በተወካዮች ምክር ቤት ተገኝተው ከሕዝብ ተወካዮች ምክር ቤት አባላት ለተነሱላቸው ጥያቄዎች መልስ መስጠታቸው አይዘናጋም። በእለቱ ከተነሱ ጥያቄዎች መካከል በምርጫ ዙሪያ ለተነሳው ጥያቄ ምላሽ ሰጥተው ነበረ በመልሳቸው እንዳስገነዘቡት የምርጫ ቦርድን ጥያቄ መሠረት ያደረገ ህጋዊ ምላሽ እንደሚሰጥ ነበር ያስረዱት። አክለውም የኮሮና ቫይረስ ዋናው እንቅፋት መሆኑን አስታውሰው ሁሉም ፓርቲዎች ጉዳዩን በትዕግሥት እንዲይዙት ጠይቀው ነበረ። የሚፎካከሩ ፓርቲዎች ትንሽ ትዕግሥት አድርገው ለጥቂት ወራት ዝግጅት አድርገው በሚሰጠን ጊዜ ገደብ ውስጥ ምርጫ ቦርድ ተዘጋጅቶ ሁሉም አክተር የሚያምንበት የሚስማማበት ዴሞክራሲያዊ ምርጫ አድርገን በምክር ቤት ውስጥ ሁሉም ድምፆች የሚሰሙበት ምክክሮች ይበልጥ በኃላፊነት ስሜት የሚደረጉበት ዴሞክራሲያዊ ውይይት መሰረት የሚይዝበት ኢትዮጵያ ዲሞክራሲ ለመገንባት የሚያስችል ፋውንዴሽን ያላት አገር መሆኗን የሚያሳይ እና የሚያረጋግጥ ምርጫ ብናካሄድ ለሁላችን ጠቃሚ ስለሆነ ለጥቂት ወራት ብለን ብዙ ዓመት ዋጋ ወደሚያስከፍል አላስፈላጊ ነገር ሳንሄድ በህግ አግባብ ጉዳዩን ብናየው ለሁሉም የኢትዮጵያ ሕዝቦች የሚጠቅም ለፓርቲዎች የሚጠቅም ኢትዮጵያም ያላትን ናሽናል ኢንትረስት ለማሳካት የሚያግዝ ይመስለኛል። የፌዴሬሽን ምክር ቤት ውሳኔውን ካስተላለፈ በኋላ የተቃውሞ ድምፅ ካሰሙት መካከል የኦሮሞ ነፃነት ግንባር ኦነግ፣ የኦጋዴን ብሔራዊ ነፃነት ግንባር ኦብነግ፣ የኦሮሞ ፌዴራሊስት ኮንግሬስ ኦፌኮ ሕወሓትና ባልደራስ ለእውነተኛ ዴሞክራሲ ይገኙበታል። ሕወሓት በክልሉ የተናጠል ምርጫ ለማካሄድ መወሰኑም አይዘነጋም። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ